የሰው ልጅ ሲኖር በዘመኑ ብዙ የህይወቱ ውጣ ውረዶችን ያያል። ሰው ጤንነቱን ሲያጣ ደግሞ እስኪያገግም ድረስ የሌሎችን እርዳታ ና እገዛ ይሻል። በተለይም ደግሞ ጊዜ በሚወስድ ጽኑ ሕመም የሚሰቃዩ ና ስር ሰደድ የሆኑ እንደ ደም ግፊት፣ ካንሰር ና የመርሳት ሕመም የሚሰቃዩ ሕሙማን ከሆስፒታሎች ና ከሕክምና መረጃ ማዕከላት ውጭም የእድሜ ዘመን እርዳታ ና እንክብካቤን ይሻሉ። ነቢያት ደመቀ ትባላለች። ከአራት ዓመት በፊት አባቷ በደም ግፊት ህመም ቤታቸው መዋል ሲጀምሩ ለማስታመም የባለሙያ እገዛን በቤት ለቤት እንዲያገኙ ብትፈልግም አለማግኘቷን ትናገራለች። ይህንን ችግር ያስተዋለችው ነቢያት ችግሩን ብቻ አይታልቶቹም በራሷ ተነሳሽነት አነስ ያለች ግላዊ ጥናት በጥቁር አንበሳ በተክለ ሃይማኖት ና በኮሪያ ሆስፒታሎች ባሉ ህመምተኞች ና የቤት ለቤት እርዳታ ና እገዛ ላይ ያለውን ክፍተት አጥንታ ርሆቦት የቤት ለቤት ሕክምና አገልግሎት ድርጅትን መሰረተች። ስለ ድርጅቱ አመሰራረት ና ስለሚሰጠው አገልግሎት ከልምዷ እንዴት ታካፍለናለች? የኔ ጓደኞች ከኔ ጋር ነፍስ ምን እየሰሩ ናቸው ያሉት? ለምን ከነሱ ጋር ሲምን አይነት ስራ እንሰራም? የሚል ነገር ነበር ወደ አይምሮ የመጣው። አንዳንድ ጓደኞችን ኮሚኒኬት ላደርግ በሞከርኩበት ሰዓት ላይ ሁሉ ሁሎቹ ከዚህ ፊልድ ውጭ ላይ ነው ስራ እየሰሩ ያሉት ሉ ነርሲንግ ተምረው ልብስ ቤት ውስጥ ተቀጥረው ልብስ ይሸጣሉ። ምን እናደርጋለን ብለን ወሰነን። ትግል ኮሌጅ ተመርቀው የሚ ልጆች ወስደን ስድስት ሳምንት የሚሆን ትሬኒንግ ቀረጽን። አሁንም እንደ ፕሮጀክት ይህን ሁሉ ሰርተን ከጨረስን በኋላ ቁጭ አደረጋለን። ምክንያቱም የገንዘብ ይሹ ደግሞ አለ። አንድ የሱዲን ድርጅት ነበረ፣ ሪች ፎር ቼንጅ የሚባል በዚሁ አይዲያ መነሻ የሚሆን ገንዘብና ትሬኒንግ አብረው ሰጠውን ነበረ። በዚህ አይነት መልኩ ነው ርሆቦት የተወለደው ማለት ነው። ከዛ በኋላ አስፋፍተ ነው መስራት ከጀመርነ በኋላ እንግዲህ አሁን በሁለት ሺ አስራ ዘጠኝ ሜይ ላይ አብራኝ የምትሰራ የነበረች አንዷን እህቴን እና ሌላ አንድ እሳፋችን አብራንጅ ሰራ የነበረች ሶስታችን ሆነን ፔሚት ያደረግነው ለሶስት መሰራት ነው ይቀየር ነው ድርጅቱ አላማ አድርጎ የተነሳቸው ነገሮች ምንድን ናቸው? አላማችን ለረጅም ጊዜ አልጋ ላይ ለሚቆዩት ህመምተኞች ምቹ የሆነ ኢንቫይሮንመንትን መፍጠር ነው። በሁለተኛ ደረጃ ሴቶችን ጫና መቀነስ ነው። በዚህ ፕሮሴስ ከተለያዩ ስራዎች ላይ እያቆሙ የሚገኙ ወይም ትምህርታቸው የሚያቋረጡት ሴቶች ነው የሚሆኑት ማለት ነው። በሶስተኛ ደረጃ ላይ ደግሞ በዚህ ሆስፒታሉ ለረዥም ጊዜ አልጋ ይዘው የሚቆዩ ሰዎች ወደ ቤታቸው የሚሄዱ ቆዩ አዳዲስ

እሱን እያደረጉ ይንከባከቡ። እኔ ለምሳሌ ስራ ነኝ ቤት ስራ ምናምን መቅረት እንዳይኖርብን አድርገውና ሁላችንም ወደ ስራችን መሄድ እንችላለን። ብቻ ሀሳባችንን ጥለን እንድንንቀሳቀስ አድርጎናል። ሌላኛው የአገልግሎት ተጠቃሚ አቶ ወርቁ ተፈራ ስለ አገልግሎቱ ያላቸውን አስተያየት እንዲያስቀምጠውታል። በአንድ ወቅት እናታችን ታማ የግድ ቤት መዋል ስለነበረባት የሚያስፈልገው ሁኔታ በቀን አገልግሎት ትንት ፍራውስ ስሰጠን ነበረ። በዚህም ጊዜ መቼም ፕሮፌሽናል ነርሶች ናቸው የተመደቡት ሆኑ ከሁሉ በለጠ ደስ ያለኝ ሙያጭ በሙያቸው የተካኑ ከመሆናቸውን ባሻገር በሰብአዊነታቸውና ከእናታችን ጋር ያላቸው ሪሌሽንሽፕ በጣም ጥሽ ቢልድ አፕ አድርገው እንደናታይተው አምስት ወር ያህል አገልግሎት ሰጥተናል። ነቢያት የቤት ለቤት ድጋፉ ጥሩ ተቀባይነት ቢኖረውም በስራ ላይ ግን አንዳንድ ተግዳሮቶች እንደሚያጋጥሟቸው ትናገራለች። በተለይ የመንግስት ሆስፒታሎች ላይ የሚኖረን ቻሌንጅ የቤት ለቤት ጤና እንክብካቤ አገልግሎት ከዛ የሚመጣ ነው ሲባል ሀብታም ስለሆኑ ነው ነርስ የቀጠሩት ያላቸው ናቸው፣ መክፈል ይችላሉ፣ ስለዚህ ወደ ግል ሆስፒታሎች ይዛችኋቸው ሂዱ የምንባልባቸው ጊዜያቶች አሉ። ይራል እና ወደዛ ለመውሰድ ትልቅ ቻሌንጅ አለ። ሪፈራል ሊንኬጅ ጥሩ ቢሆን ሪፈር ለማድረግ እኛን ፈቃድ የሰጠን የመድኃኒትና ምግብ ቁጥጥር ባለስልጣን ነው፣ እና ሪፈር የሚደረግ ህመምተኛ ሲኖረ ሪፈር አልት ምቱ ከዛ ሄደን እንድናመጣ ይነግሮናል። አሁን አንድ ህመምተኛ ይዘሽ ያ ህመምተኛ የተሻለ ህክምና በሚያስፈልግበት ሰዓት ላይ ና እንደገና ሄደሽ ወረቀት አምጥተሽ እዛ ወረቀት ላይ ጽፈሽ ነው ወረቀት ደሽ ምች እንደ አይነት ህመምተኛ ግማሽ ቀንና አንድ ቀን ዘግቶ ሲመጣ ህመምተኛውን አላገኘውም እና መንገዱ ረጅም ነው። በመጨረሻም ነቢያት በአራት ሰው ብቻ የተጀመረው ሮህውት የቤት ለቤት የጤና ድጋፍ በአሁን ሰዓት ሰፍቶ ለስልሳ አራት የጤና ባለሙያዎች የስራ እድል መክፈቱን ገልጻ በቀጣይም ድርጅታቸው አዲስ አበባ ላይ ብቻ ከመወሰን ይልቅ ወደ ክልል ከተሞች በመሄድ የቤት ለቤት የጤና ድጋፉን ለክልል ህሙማን ለመስጠት በቅድ ላይ ነው ብላለች።